You, Dems, Radio Taveno. I accept this award on behalf of Ethiopians and Eritreans, especially those who made the ultimate sacrifice in the cause of peace. Likewise, the. በኢትዮጵያውያንና በኤርትራውያን በተለይ ደግሞ ስለ ሰላም ሲሉ የመጨረሻውን መሥዋዕትነት በከፈሉት ስም ነው። በተመሳሳይ ሁኔታም ይህንን ሽልማት የምቀበለው ይህ በሁለታችን ሀገሮች መካከል መፍትሔ ሳይገኝለት ለሃያ ዓመታት የዘለቀው ውዝግብ እንዲያበቃ በጎ ፈቃዳቸው፣ እምነታቸው፣ ቁርጠኛነታቸው ቁልፍ በነበረው በአጋሬና በሰላም ጓዴ በፕሬዚደንት ኢሳይያስ አፈወርቂ ስም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። በዛሬው ዕለት የኖቤል የሰላም ሽልማታቸውን በተቀበሉበት ወቅት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝር ይዘናል። ፈርስት ዮር ክሩሻል ሮል ኢን ክሪዬቲንግ ፒስ ቢትዊን ኤሪትሪያ ኤንድ ኢትዮጵያ መጀመሪያ በኢትዮጵያና በኤርትራ መካከል ለዓመታት ዘልቆ የቆየውን ውዝግብና ለመግባባት በመፍታት ለእርቅና ለሰላም በማብቃቶ፣ ሁለተኛ በኢትዮጵያ ዲሞክራሲያዊ ስርዓትን ለማስፈን የሚያስችሉ የዲሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም በምስራቅና በሰሜን ምስራቅ አፍሪቃ ለሰላምና የእርቅ ሂደት ላደረጉት አስተዋጽኦ ይህ ሽልማት ይገባውታል። የኖቤል የሽልማት ኮሚቴ ሊቀመንበሯ ቤሪትሪስ አንደርሰን ናቸው። ሽልማቱን አስመልክቶ የተሰሙ የተለያዩ ወገኖች ድምፆችን አክለን በዕለቱ አቪሬስና ሌሎች ዘገባዎችም በስፋት እንመለከተዋለን። አሁን የሰዓቱን ርዕሰወሬዎች ወሬዎች ባጫጭሩ ከአዳነች ፍስሐየ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው አመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። የኢትዮጵያ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስንና የዓለም ባንክ የታዛቢነት ሚናን ያደንቃሉ። የውሃ ሀብት ሚኒስትሮች በአዲስ አበባና በካይሮ በተካሄዱ ጉዳዮች ላይ ባካሄዷቸው ስብሰባዎች ያተኩራል። ጤና ይስጥልኝ። የዩናይትድ ስቴትስ የተወካዮች ምክር ቤት አንጋፋ መሪዎች ሲያካሂዱት በቆዩት የምርመራ ሂደት ፕሬዚደንት ዶናልድ ትራምፕን ሊከሱ የሚችሉ ሁለት አንቀጾችን ይፋ አድርገዋል። ጤና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 30 2012 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ ከአቀናባሪ ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን በቅድሚያ የዕለቱን የዓለም ዜና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። ጠቅላይ ሚኒስትሩ ዛሬ ኦስሎ ላይ ሽልማቱን ሲረከቡ ሽልማቱ የሰላም ጓዴ ላሏቸው ፕሬዚደንት ኢሳያስ አፈወርቂም ጭምር መሆኑን ገልጸዋል። በሁለቱም ሀገሮቻችን መካከል ለሁለት አስርተ ዓመታት የዘለቀውን አጣብቅኝ ለማብቃት የተቻለው የእሳቸው በጎ እምነትና ቁርጠኛነት የወሳኝነት ሚና ስለነበረው ነው በማለት አስገንዝበዋል። በርካታ ታዛቢዎች የሰላም ውል መፈረሙ ኤርትራ ውስጥ የፖለቲካ ለውጥ ያመጣል የሚል ተስፋ አድሮባቸው ነበር። ነገር ግን ተንታኞችና ኤርትራውያን አክቲቪስቶች ስምምነቱ የኤርትራ መንግስት ዜጎቹን ከመጨቆን ያስቆማል የሚል እምነት እንደሌላቸው ተዘግቧል። ወደ ኋላ በዚህ ጉዳይ ላይ ሰፋ ያለ ዘገባ ይኖረናል። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስንና ና የዓለም ባንክ የታዛቢነት ሚናን ያደንቃሉ። የውሃ ሀብት ሚኒስትሮች በአዲስ አበባና በካይሮ በቴክኒካዊ ጉዳዮች ባካሄዷቸው ስብሰባዎች ላይ የተገኘውን መሻሻል እንደ ምሳሌ ጠቅሰዋል ይላል ትላንት ኢትዮጵያ፣ ግብፅ፣ ሱዳን፣ ዩናይትድ ስቴትስና የዓለም ባንክ ያወጡት የጋራ መግለጫ የቀጣዮቹ ሁለት ቴክኒካዊ ስብሰባዎች ስትራቴጂያዊ አቅጣጫ የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትና የስራ ሂደት ቴክኒካዊ ህጎችንና መመሪያዎችን ማውጣት ላይ እንደሚያተኩሩ ሚኒስትሮቹ ተስማምቷል ይላል የጋራ መግለጫው። ህጎችና መመሪያዎቹ የድርቅን ሁኔታ ማቃለል እርምጃን ያቅፋሉ። ይህም ከግድቡ የሚፈሰውንና የሚለቀቀውን የውሃ መጠን ላይ እንደሚመሰረት ተገልጿል። የግድቡን የውሃ ሙሌትና ስራ ቴክኒካዊ ህጎችንና መመሪያዎችን በተግባር ላይ የምታውለው ኢትዮጵያ ትሆናለች። ምናልባትም እንደ ሁኔታው በሶስቱ ሀገሮች ሊስተካከል ይችላል ይላል መግለጫው። እንደ አውሮፓ አቆጣጠር በመጪው ጥር 13 ቀን ዋሽንግተን ዲሲ ተገናኝተው ውጤቶችን እንደሚመለከቱ የጋራ መግለጫው ጠቅሷል። የአፍሪቃ የካሪቢያንና የፓሲፊክ ሀገሮች ቡድን ስብሰባ ትላንትናና ዛሬ በናይሮቢ ተከናውኗል። የሀገሪቱ ተወካዮች በጉባኤው በኢኮኖሚ መስክ ይበልጥ ግንኙነታቸውን ለማጠናከር ቃል የገቡ ሲሆን የኬንያውን ፕሬዚዳንት እሁሩ ኬንያታን የቡድኑ መሪ አድርገው ሾመዋል። ገልሞ ዳዊት ዝርዝራለው የኬንያ ፕሬዝዳንት ኡሁሩ ኬንያታ የካሪቢያን የአፍሪካና የፓሲፊክ ሀገሮች ቡድን ጉባኤ ፕሬዝዳንት በመሆን ተሾሙ። ከትላንት ጀምሮ የአባል ሀገራቱ ስብሰባ በኬንያ መዲና ናይሮቢ ስካሄድ ቆይቶ ዛሬ የተጠናቀቀ ሲሆን ተሳታፊዎቹ በስብሰባቸው ስለ ኢኮኖሚ ግንኙነት፣ ስለ አካባቢ አየር መዛባትና ስለ ሌሎች ጉዳዮች ላይ መክረዋል። የአበል ሀገራት ጉባኤ ፕሬዚዳንት ሆነው የተሰየሙት ፕሬዚዳንት ኬንያታ የአፍሪካ የካሪቢያንና የፓሲፊክ ሀገሮች ቡድን የኢኮኖሚ እንዲሁም የሕዝብ ለሕዝብ ግንኙነት ማጠናከር አለባቸው ብለዋል። ኮምባይን ፖፑሌሽን ኦቨር ዋን ፖይንት ዋን ቢሊዮን ፒፑል አንድ ነጥብ አንድ ቢሊዮን በላይ ህዝብ ብዛትና አንድ ነጥብ አምስት ትሪሊየን የአሜሪካ ዶላር በላይ የሚሆን የነፍስ ወከፍ የኢኮኖሚ አቅም ያለው አህጉር አፍሪካ፣ የካሪቢያንና የፓሲፊክ ቡድን ለኢንቨስትመንት ብዙ አማራጮችን የሚያስገኝ ትልቅ ስብስብ ነው። ይሁንና በዓለም አቀፍ መድረክ ባለን የኢኮኖሚ ድርሻና የህዝብ ብዛት አቅም ብቻ አይደለም መወዳደር ያለብን፣ ያለንን የእውቀት ሀብትም ተጠቅመን የህዝቦቻችንን አቅም ማሳደግ ይኖርብናል። ፕሬዚዳንት ኬንያታ አባል ሀገራት የእርሻ ምርት ላይ ብቻ መመርኮስ ሳይሆን ቴክኖሎጂን በመላመድ እሴትን ጨምሮ ምርቶቻቸውን ለዓለም ገበያ በማቅረብ በኢኮኖሚ ተፎካካሪ መሆን መጀመር አለባቸው ብለዋል። በቂ የመኖሪያ ቤቶች፣ የጤና አገልግሎት፣ ትምህርትና የወጣቶች የስራ ፈጠራ ላይ ማተኮር እንዳለባቸው ገልጸው በአየር ንብረት ለውጥ የሚመጣውን ግፊትንም አብሮ መፋለም አለባቸው ብለዋል። አክለውም የቡድን ሀገራት ጉባኤውን እንዲመሩ ለተሰጣቸው ኃላፊነትም በትጋት እንደሚሰሩ አሳውቀዋል። የካሪቢያን የአፍሪካና የፓሲፊክ ሀገሮች ቡድን ስብሰባ እንደ አውሮፓውያን አቆጣጠር በ1975 የተቋቋመ ቡድን ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። የሩሲያና የኡክራይን ፕሬዚዳንቶች በኡክራይን መንግስት ኃይሎችና በሩሲያ በሚደገፉ አማጽያን መካከል አምስት ዓመት ተኩል ለዘለቀው ውጊያ ማብቂያ ለማበጀት በታለመ ጥረት ፓሪስ ላይ ይገናኛሉ በፈረንሳይና በጀርመን አደራዳሪነት ከተሸመገለውና ሁለቱ መሪዎች ፊት ለፊት ተገናኝተው ሲነጋገሩ የመጀመሪያቸው ከሆነው ከዛሬው ድርድር አስቀድሞ ሁለቱ አገሮች የእስረኞች ልውውጥ ከማድረጋቸውን በተጨማሪ የዩክራይን ጦር ኃይል ከቁልፍ የውጊያ ግንባሮች እንዲወጣ ተደርጓል። የአሜሪካ ድምጿ ዝላቴካ ሆክ ዘገባ እንዳመለከተው በአገራቸው ያሉ ብዙ ኡክራይናውያን የዘለንስኪ ድክመት ያሉትን ተቃውመዋል። አሉላ ከበደ ዝርዝሩን ያቀርባል። ባለፈው የሚያዝያ ወር በተካሄደው ፕሬዚዳንታዊ ምርጫ ተቀናቃኛቸውን ድምፅ አልባ ሊሰኝ በሚችል ግዙፍ ውጤት ያሸነፉትን የዩክሬኑን ፕሬዚዳንት ዜሌንስኪን በመቃወም በሺዎች የሚቆጠሩ ሰዎች ከሁለቱ መሪዎች የፓሪስ ስብሰባ አንድ ቀን አስቀድሞ ባለፈው እሁድ ከዋና ከተማይቱ ኪየቭ እሁድ አደባባይ ወጥተዋል። የአብዛኛዎቹም ስጋት የዩክሬን ወታደሮች ሰፍረው የነበሩበትን ግንባር ለቀው እንዲወጡ የወሰዱትን ውሳኔ የሩሲያ ጫና ያሳደረባቸውን ተጽዕኖ ማሳያ አድርገው ተመልክተው ተገልጸውታል። ዛካር ሳሊጋ ለቅዋሜ አደባባይ ከወጡት የኬቭ ነዋሪዎች አንዱ ናቸው። እንደ ማንኛውም ሁኔታዎችን በቅርበት እንደሚከታተል ዩክሬናዊ በአገሪቱ ውስጥ አንዳች ነገር ስህተት የተሰራ ሆኖ ይሰማኛል። የማየው የሚሰማኝ ይህ በመሆኑ ነው። ጉዳዩ ከሚያሳስባቸውና ግድ ከሚላቸው ዩክሬናውያን ጋር ከዚህ የተገኘሁት ይህና ያለው ይሰማኛልም ለዚህ ነው እዚህ ከዩክሬናውያኑ ወገኖች ጋር የተሰለፍኩት የመንግስታችን ምግባርና የወሰደው እርምጃም ያልተስማማን መሆኑን ማሳየት እሻለሁ ነው ያለው። ዩክሬንያዊው በሩሲያ የሚደገፉ አማጽያን በኃይል የያዙትን የዩክሬን ግዛት ለማስለቀቅ በመዋጋት ላይ የነበሩት የዩክሬን ወታደሮችም የብዙዎችን ህይወት በከንቱ እንደ ጠፋ ተደርጎ ይሰማናል ይላሉ። ግጭቱ ከተቀሰቀሰበት እንደ አውሮፓውያን የዘመን አቆጣጠር ከ2014 አንስቶም በዩክሬን ጦር ኃይሎችና በሩሲያ በሚደግፉት አማጽያን መካከል በተካሄደው በዚህ ውጊያ ቁጥሩ ከ13 ሺህ በላይ የሚገመት ህዝብ አልቋል። በሁለቱ አገሮች መካከል ድርድር በመካሄድ መቻሉ ብቻ በራሱ ድል ነው ያሉት ደግሞ ፕሬዚዳንት ዜሌንስኪ ናቸው። በደረሰባቸው ጫና ያልሆኑ ውሳኔዎችን ለመውሰድ ተገድደዋል በሚል የቀረበባቸውን ትችት ወደ ፓሪስ ከማቅናታቸው አስቀድሞ በሰጡት አስተያየት ውድቅ ያደረጉት ታላላቅ አለቆች ገዢዎችና ሌሎች ጠረጴዛ ዙሪያ ሲቀመጡ የማዕዱ ስጦታ እንደሆን አልፈቅድም ያሉት ዜሌንስኪ። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒና ከፕሬዚዳንት ዶናልድ ትራምፕ ጋር ለመዋየት ማክሰኞ ጉብኝት ቀጠሮ የዩናይትድ ስቴትስ የተወካዮች ምክር ቤት አንጋፋ መሪዎች ሲያካሂዱት በቆዩት የምርመራ ሂደት ፕሬዚደንት ዶናልድ ትራምፕን ሊያስከስሱ የሚችሉ ሁለት አንቀጾችን ይፋ አድርገዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን አላግባብ ተጠቅመዋል፣ የምክር ቤቱን የክስ ምርመራ ለማሰናከል ሞክረዋል በሚል ተከሰዋል። በዩናይትድ ስቴትስ 243 ዓመት ዕድሜ ታሪክ ውስጥ በሀገሪቱ ፕሬዚደንት ላይ ከስልጣን ሊያስነሳ የሚችል ክስ በምክር ቤት ሲመሰረት ለአራተኛ ጊዜ ነው። ያም ሲባል ግን ትራምፕ ከስልጣን ላይነሱ እንደሚችሉ ይገመታል። የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር ጀራልድ ናድለር የክሱን አንቀጽ የሚመለከተው አካል መሪ ሲሆኑ ትራምፕ ራሳቸውን ከሕግ በላይ አድርገው ያያሉ ብለዋል። ትራምፕ ለኡክራይን እጅግ አስፈላጊ የሆነውን ወታደራዊ እርዳታ በማዘግየት የዩናይትድ ስቴትስን ብሔራዊ ደህንነት አደጋ ላይ ጥለዋል ሲሉ ከሰዋል። ትራምፕ ለሁለተኛ ጊዜ በስልጣን ለመቆየት እየተወዳደሩ በመሆናቸው የመጪውን የምርጫ ክብርንም ነክተዋል ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ የሀገሪቱ ፌዴራል ምርመራ ቢሮ ኤፍቢአይ ስራ አስኪያጅ ክሪስቶፈር ዌሪን ነቅፈዋል። ኤፍቢአይ ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ የምርጫ ዘመቻ ይካሄድ በነበረበት ወቅት በትራምፕ የምርጫ ዘመቻና በሩሲያ መካከል ይካሄድ በነበረው ግንኙነት ላይ ምርመራ በጀመረበት ጊዜ የፖለቲካ ወጋኝነት እንደነበረው የሚያሳይ ምንም አይነት ማስረጃ አልተገኘም ሲሉ የዩናይትድ ስቴትስ የፍርድ ሚኒስቴር ነጻ ዋና ተቆጣጣሪ ባስታወቁ ማግስት ነው ፕሬዚዳንቱ የነቀፏቸው። ዋናው ተቆጣጣሪ ትላንት ኤቢሲ በተባለው የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ሲናገሩ የምርመራው ሂደት የተጀመረው በተገቢው መንገድ ነው፣ ነገር ግን ኤፍቢአይ ባካሄደው የምርመራ ሂደት በርካታ ስህተቶች መስራቱን ለማወቅ ተችሏል ብለዋል። ትራምፕ ዛሬ ማለዳ ላይ በትዊተር ባስተላለፉት መልእክት የወቅቱ የፌዴራሉ የምርመራ ቢሮ ስራ አስኪያጅ ክሪስቶፈር ሬይ ያነበቡት ዘገባ ምን እንደሆነ አላውቅም፣ ነገር ግን ለእኔ የተሰጠውን ዘገባ አለመሆኑን እርግጠኛ ነኝ ብለዋል። ክብረትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ነው የምናቀነው እጅ ለእጅ ተያይዘን ለሁሉም ዜጎች እኩል ዕድል እኩል መብቶችና እኩል ፍትሕ የምትሰጥ አገር እንገንባ ሲሉ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ጥሪ ያቀረቡ፣ የአክራሪነትና የከፋፋይነት መንገድም እንዲወገድ ጠይቀዋል። በጋራ በመስራት የጥላቻን መርዝ ማስወገድ እንደሚገባም ነው ጠቅላይ ሚኒስትሩ ዛሬ የኖቤል ሰላም ሽልማታቸውን በኦስሎ ሲቀበሉ ባደረጉት ንግግር ያሳሰቡት። እስከንደር ፍሬው ተከታዩን ዘገባ አጠናቅሯል። የጅማው ወጣት የበሻሻው ታዳጊ የአሁኑ ጠቅላይ ሚኒስትር በታላቁ ዓለም አቀፍ መድረክ የተገኙ የመጀመሪያው የኖቤል ሽልማት አሸናፊ ኢትዮጵያዊ ሆነዋል። ኢትዮጵያ በተወደሰችበት የኖቤል ኮሚቴው ሊቀመንበር እኛም ኢትዮጵያውያንን ባሉበት መድረክ ጠቅላይ ሚኒስትሩ ሰፋ ያለ ገለጻ፣ ረዘም ያለ ንግግር አድርገዋል። በሆነው ነገር የተመሰጡ ፊቶች፣ እምባ ያቀረሩ ዓይኖች ደግሞ በኦስሎው ማዘጋጃ ቤት የተንጸባረቀው ስሜት ማሳያ ናቸው። የኖቤል ኮሚቴው የዘንድሮውን የሰላም ሽልማት ለጠቅላይ ሚኒስትር አብይ አህመድ ያበረከተው በሶስት ዋና ዋና ምክንያቶች ነው። በኤርትራና በኢትዮጵያ መካከል ሰላም ለማምጣት፣ በኢትዮጵያ ዲሞክራሲ እንዲኖር ለማድረግና በምስራቅና ሰሜን ምስራቅ አፍሪካ ሰላምና እርቅን ለማምጣት ላደረጉት ጥረት። በኢትዮጵያና በኤርትራ መካከል ሰላም እንዲመጣ የተደረገውን ጥረት ነው ጠቅላይ ሚኒስትር አብይ አህመድ በንግግራቸው በቅድሚያ የጠቀሱት ስ ይህን ሽልማት የምቀበለው በኢትዮጵያውያንና በኤርትራውያን በተለይ ደግሞ ስለ ሰላም ሲሉ የመጨረሻውን መስዋዕትነት በከፈሉት ስም ነው። በተመሳሳይ ሁኔታም ይህን ሽልማት የምቀበለው ይህ በሁለታችን ሀገሮች መካከል መፍትሔ ሳይገኝለት ለሃያ ዓመታት የዘለቀው ውዝግብ እንዲያበቃ በጎ ፈቃዳቸው እምነታቸው፣ ቁርጠኛነታቸው ቁልፍ በነበረው በአጋሬና በሰላም ጓዴ በፕሬዚደንት ኢሳይያስ አፈወርቂ ስም ነው። በተጨማሪም ይህንን ሽልማት የምቀበለው ብዙ ጊዜ የሰላም ሕልማቸው ወደ ጦርነት ሰቀቀን በሚለወጥባቸው አፍሪካውያንና የዓለም ዜጎች ስም ነው። ለሰላም የሚሰጡት ግምት ከምን የመነጨ እንደሆነም በአካል በተሳተፉበት የኢትዮ ኤርትራ ጦርነት ከተመለከቱት በመነሳት አብራርተዋል ጠቅላይ ሚኒስትሩ። ስለ ሰላም ያላቸው ራዕይ የሚመነጨው ከመደመር ፍልስፍና መሆኑንም ጠቁመዋል። የመደመር ፍሬ መብቀል የጀመረውም በተወለዱባትና ባደጉባት የኦሮሚያዋ በሻሻ መንደር እንደሆነ ተናግረዋል። እናም የጠቅላይ ሚኒስትሩ የዛሬ ንግግር የመደመር ፍልስፍናቸውን ያስተዋወቁበት፣ ለዓለም አቀፉ ኅብረተሰብ ያብራሩበት ጭምር ነበር። ለኖቤል ሽልማት ባበቃቸው ሌላው ዘርፍ የዲሞክራሲ ስርዓት ግንባታ ጉዳይ የተከናወኑ ተግባራትንም አብራርተዋል ጠቅላይ ሚኒስትሩ ዌ ሐቭ ሪሊዝድ ኦል ፖለቲካል ፕሪዝነርስ ዌ ሐቭ ሻት ዳውን ዲቴንሽን ፋሲሊቲስ ዌር ቶርቸር ኤንድ ቫይል ሂውማን ራይትስ አብዩዘስ ቱክ ፕሌስ። የፖለቲካ እስረኞችን ሁሉ ለቀናል። የማጎሪያና የማሰቃያ እጅግ የከፉ የሰብአዊ መብቶች ረገጣዎች ይካሄዱባቸው የነበሩ ተቋማትን ዘግተናል። ዛሬ ኢትዮጵያ በፕሬስ ነጻነቷ በከፍተኛ ሁኔታ እየተሞገሰች ያለች አገር ነች። የጋዜጠኞች አሳሪ አገርነቷ አብቅቷል። የሁሉም የፖለቲካ ዘርፎች መሪዎች ለመንቀሳቀስና የፖለቲካ ሥራዎቻቸውን በሰላም ለማካሄድ ነፃ ናቸው። ሐሳብን በነጻነት ለመያዝና ለመግለጽ በምትሰጠው ማረጋገጫ መሰልና አቻ የሌላት ኢትዮጵያን እየፈጠርን ነን። ለሐቀኛ የብዝሃ ፓርቲ ዲሞክራሲ መሰረት አኑረናል። በቅርቡም ነፃና ፍትሐዊ ምርጫ እናደርጋለን። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ንግግርና ማብራሪያ አገር ውስጥ እያጋጠሙ ያሉ ችግሮችን ያስታወሱበት፣ መፍትሄዎችንም የጠቆሙበት ጭምር ነው። ለኢትዮጵያውያን ያቀረቡት ጥሪም ከዚህ አንጻር የሚታይ ይመስላል። ስታንዲንግ ኦን ዲስ ወርልድ ስቴጅ ቱዴይ አይ ውድ ላይክ ቱ ኮል አፖን ኦል ማይ ፌሎው ኢትዮጵያንስ ዛሬ በዚህ የዓለም አደባባይ ላይ ቆሜ ወገኖቼ ኢትዮጵያውያን ሁሉ ፍትሕን ለሁሉም በእኩል የምታጎናጽፍ እኩል መብቶች የሰፈኑባት ለሁሉም ዜጎች እኩል ዕድሎች ያሉባት ኢትዮጵያን ለመገንባት እጅ ለእጅ እንድንያያዝ ጥሬን አቀርባለሁ። I would like to specially express that we should avoid the paths of extremism. በተጨማሪም በፖለቲካና በአግሏዊነት ምክንያት የሚቀጣጠል የጽንፈኛነትና የመከፋፈል መንገድን እንድናስወግድም በተለይ ያሳስባለሁ። ታሪካችን በአቃፊ ፖለቲካ ሚዛን ላይ የተንጠላጠለ ነው። የጥላቻና የመከፋፈል ሰባኪያን ማኅበራዊውን መገናኛ ብዙሃን እየተጠቀሙ በማህበረሰባችን ውስጥ ትርምስ እየነዙ ናቸው በአየር ሞገዶች ላይም የበቀልና የቁጣ ወንጌላቸውን እየሰበኩ ናቸው አብረንም በመደመር ፍልስፍና በመግባባት ላይ የተመሠረተ የዴሞክራሲ የአቃፊነት የስልጣኔ የመቻቻል ሀገራዊ ባህልን ፈጥረን የጥላቻን መርዝ ማምከን አለብን። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ዓለም አቀፉ ህብረተሰብ ኢትዮጵያውያን ዘላቂ ሰላምና ብልጽግና ለማምጣት የሚያደርጉት በመደመር ላይ የተመሰረተ ጥረት አጋር እንዲሆንም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰላም ለሁላችን ነገኝ ሁንደኬኛ ፈተው ፒስ ሻል ቢ አፖኖፋስ ቴንክ ዩ ቬሪ ማች ተከታዩም ከዚሁ ርዕስ ጋር ያቆየናል። እስክንድር፣ ለዘገባው አመሰግናለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከተበረከተላቸው የዓለም የሰላም ኖቤል ሽልማት በተጨማሪ ከኮሚቴው ከፍተኛ ሙገሳና ምስጋናም ተቸሯቸዋል። በሽልማቱ ስነ ስርዓት ላይ ንግግር አሰምተው ሽልማቱን ያበረከቱላቸው የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይስ አንደርሰን በንግግራቸው ኢትዮጵያውያኑን አዋድሰዋል። ኢትዮጵያ የሰው ዘር መገኛ ከመሆኑ አንጻርም ሁላችንም ኢትዮጵያውያን ነን ሲሉ አዳራሹን በጭብጨባ አስሙቀውታል። ጠቅላይ ሚኒስትር አብይ ስልጣን በያዙ በመቶ ቀናት ውስጥ ብዙ ለውጦችን በአገር ውስጥ ማስመዝገባቸውን የተናገሩት ቤሪትሬስ የአገር ውስጥ ተፈናቃዮችን ወደ ቀያቸው ከመመለስ አንስቶ ጠቅላይ ሚኒስትሩን የሚጠብቁ ብዙ ስራዎች እንዳሉም ጠቁመዋል። ጽዮን ግርማ የኖቤል ኮሚቴ ሊቀመንበሯን ቤሪትሬስን አንደርሰንን ንግግር ይዛ ዛሬ በኖርዌይ ኦስሎ በተካሄደው የዓለም የሰላም የኖቤል ሽልማት ስነ ስርዓት ላይ ሽልማቱን ለጠቅላይ ሚኒስትር አብይ አህመድ በይፋ ከማስረከባቸው በፊት የእንኳን ደህና መጣችሁ ንግግር ያደረጉት የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬሳ አንደርሰን ለክብር እንግዶቹ ሰላምታ ካቀረቡ በኋላ ያደረጉት ንግግር አጠቃላይ ይዘት በቀጥታ ለጠቅላይ ሚኒስትር አብይ አህመድ የተላለፈ መልእክት ነበር። ጠቅላይ ሚኒስትር አብይ በሶስት መሰረታዊ ጉዳዮች ላይ ለውጥን በማስመዝገባቸው የዘንድሮ ማለትም የ2019 ዓ ም የኖቤል ሽልማት አሸናፊ መሆናቸውን አብስረዋል። ፍርስት ዮር ክሩሽያል ሮል ኢን ክርኤይቲንግ ፒስ ብትዊን ኤሪትሪያ አንድ ኢትዮጵያ መጀመሪያ በኢትዮጵያና በኤርትራ መካከል ለዓመታት ዘልቆ የቆየውን ውዝግብና ለመግባባት በመፍታት ለእርቅና ለሰላም በማብቃቶ፣ ሁለተኛ በኢትዮጵያ ዲሞክራሲያዊ ስርዓትን ለማስፈን የሚያስችሉ የዲሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም በምስራቅና በሰሜን ምስራቅ አፍሪቃ ለሰላምና የእርቅ ሂደት ላደረጉት አስተዋጽኦ ይህ ሽልማት ይገባውታል። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ ቤሪትሬሳ በዚሁ ጠቅላይ ሚኒስትር አብይ አህመድን ወደ ሽልማት መድረኩ በመሩበትና የኢትዮጵያና የኤርትራን የሰላም ስምምነት ትኩረት ባደረጉበት ንግግራቸው በሁለቱ አገሮች መካከል ለዓመታት ተካሮ በቆየ ውዝግብና ቁርሾ የተቋረጠው የሕዝብ ለሕዝብ ግንኙነት በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረትና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ በጎ ምላሽ ሁለቱ ሀገሮች ወደ ሰላም እንዲመጡ ማስቻሉ ከፍተኛ ስኬት ነው ብለውታል። ይህ ሂደት በጣም አስፈላጊ የሆኑ ብዙ ለውጦችን አምጥቷል። የኢትዮጵያና የኤርትራ ሕዝቦች ሰላምን አውጀዋል። ይህ በራሱ ብቻውን አንድ ትልቅ እርምጃ ነው። ከዚያም በላይ ደግሞ የሁለቱ ሀገሮች ህዝቦች ተጉዘው እርስ በርስ ለመገናኘትና ለመጠያየቅ ችለዋል። አያይዘው በሁለቱ ሀገሮች መካከል የተከፈተውን የፖለቲካ ዲፕሎማሲያዊ ግንኙነት አድንቀዋል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ በመቶ ቀናት ውስጥ ብዙ ለውጦችን ለሀገሪቱ ማምጣታቸውንም አድንቀዋል። ጠቅላይ ሚኒስትር አብይ የነበረውን የአስቸኳይ ጊዜ ሰዓት እላፊ እገዳ ማንሳትዎ በጣም አስፈላጊ ነበር። በሺዎች ለሚቆጠሩ የፖለቲካ እስረኞች ምህረት አደረጉ። ያ ሁኔታም ተቃዋሚዎች የጤናማ ፖለቲካ ህዋ አካል መሆናቸውን አረጋገጠ። በነጻነት መናገር የዲሞክራሲ ዋልታ መሆኑን በማወቁ ሳንሱር እንዲቀርና ነጻ ፕረስና የመናገርና የመጻፍ መብት እንዲረጋገጥ አደረጉ። ጉበኝነትና ሙሰኝነት ላይ ጠንካራ እርምጃ በመውሰድ የሲቪል ማህበረሰቡን ማጠናከር ችለዋል። ነጻና ዲሞክራሲያዊ ምርጫ እንደሚያካሂዱ ቃል በመግባቶ ለእውነተኛ ዲሞክራሲ መሰረት ጥለዋል። ዲሞክራሲያዊና ሰላማዊ ማህበረሰብ ለመፍጠር ያሉትን ጥረት የኖርዌይ ኖቤል ኮሚቴ ይደግፋል፣ አብሮትም ይቆማል። ጠቅላይ ሚኒስትር አብይ ከጎረቤት አገር ጋር ሰላምን በማምጣት ከመስራታቸው በተጨማሪ በካቢኔያቸው ያለውን የሴቶች ተሳትፎ ቁጥር ሀምሳ በመቶ ከፍ በማድረጋቸው ተደንቀዋል። የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ፣ የሰላም ሚኒስትር ሙፈሪያት ከሚል እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት ፕሬዚዳንት መዓዛ አሸናፊ ተጠቅሰው ተመስግነዋል። ጠቅላይ ሚኒስትር ዓብይ በእስካሁኑ የስልጣን ቆይታቸው በምስራቅ አፍሪካ ሀገራት ሰላምን ለማምጣት ላሳዩት ቁርጠኝነት፣ እንዲሁም በኤርትራና ጅቡቲ መካከል ሰላም እንዲመጣ ጥረት በማድረጋቸው፣ በደቡብ ሱዳንና ሱዳን መካከል ሰላማዊ የመፍትሄ ሀሳብ በማመንጨታቸው የኮሚቴው ሰብሳቢዋ በእጅጉ አመስግነዋቸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት አገሪቷ ብዙ ተግዳሮቶች ተደቅነውባት እንደነበር ያስታወሱት ቤሪት ሬሳ የክልልና የጎሳ መከፋፈል ወደ ሶስት ሚሊዮን የሚጠጉ ዜጎችን ለአገር ውስጥ መፈናቀል መዳረጉን፣ ዜጎች በገዛ አገራቸው ቤት አልባ እንዲሆኑ ማድረጉን ጠቁመዋል። እነዚህ ተፈናቃዮች ወደ ቀያቸው መመለስ አለባቸው። በአገሪቱ የተከሰተው የኢኮኖሚ ቀውስ መስተካከል አለበት። የስራ አጥነት መቀነስ፣ ትምህርትና ጤና ላይ መሰራት ከፍተኛ ጥረት የሚጠይቅና ጠቅላይ ሚኒስትሩን የሚጠብቁ ብዙ ስራዎች መሆናቸውን ጠቁመዋል። በመጨረሻም መልካም ዜና ከአፍሪካ ቀንድ አይሰማም ይባላል ብለው ንግግር የጀመሩት ቤሪት ሬሳ ኒ መልካም ዜና ከአፍሪቃ ቀንድ አይሰማም ይባላል። በታሪክ ግን መልካም ዜና ከአፍሪቃ ቀንድ ነው የተበሰረው። ኢትዮጵያ የሰው ልጆች የመጀመሪያ መገኛ ናት። ከዚያ አንጻር ሁላችንም ኢትዮጵያውያን ነን። The country has a unique history, also within an African context, since it was never colonised by any Western power. The Prime Minister Avi. Your saga, Ethiopia, tarikawi a unique African character. But in general, Ethiopia is a part of Africa. But this question is about the ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ሽልማቱን አስመልክቶ የተሰሙ ድምፆችን ወደ ምንሰማበት ዘገባ ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት ስለ ሁለቱ አገሮች የሰላም ይዞታ የተሳሳተ ምልክት ያስተላለፈ ነው ያሉ ኤርትራውያን የተቃውሞ ሰልፍ አካሂደዋል እዚያው ኦስሎ። የለም ሽልማቱ ተገቢ ነው፣ ለ20 ዓመት ያልነበረንን ሰላም አግኝተናል ያሉም አድምጠናል። ቆንጅታየ የሁለቱን ወገኖች አነጋግራ ተከታዩን ይዛ ቀርባለች። የኖቤል ሽልማት ድርጅት የዘንድሮውን የሰላም ሽልማት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሲሸልም በሁለቱ ሀገሮች ማለትም በኢትዮጵያና ኤርትራ መካከል ሙሉ በሙሉ ሰላም እንደሰፈነ፣ ኤርትራውያን ሰላማቸውን እንዳገኙ የሚያስመስል የተሳሳተ መልእክት ለዓለም አስተላልፈዋል ነው ያሉት ተቃዋሚዎች። አሁንም ድንበሩ ላይ ችግር አለ። ሰዎች መዘዋወር አይችሉም፣ ያሉት የሰልፉ አስተባባሪ መምህር ይብራ ዘውደ ይባላሉ። ከኦስሎ ነው ያገኘ ናቸው። ሰላሙን ተብለዋል እንጂ የለም። የት ነው ያለው? ሰላሙን ሰላምን እንፈልጋለን። የተባለውን ቢተገበር እኛም ደስተኞች ነን። ግን በመሬት የለም እና እናንተም ይህንን የተባለውን ጫና እንዲያርጉ ወይም ደግሞ እውነትን እንዲያውቁ ብለን ነው እኛ የዛ ሰላም ስል አይደርግ ነው ማለት። እንግዲህ ዶክተር አብይ አህመድ ለዚህ የኖቤል የሰላም ሽልማት የበቁበትን የሽልማት ሰጪ ድርጅቱ በሁለቱ ሀገሮች መካከል ለሀያ ዓመታት ያህል ዘልቆ የነበረውን ጦርነትም ሰላምም የሌለበት ሁኔታ በሰላማዊ መንገድ ለመፍታት ባደረጉት አስተዋጽኦ ነው ያለው እና በዛ ደግሞ አሁን በሁለቱ መንግስታት መካከል በተደረሰው የሰላም ስምምነት ቤተሰቦች ለረጅም ጊዜ ተለያይተው የነበሩ ቤተሰቦች መገናኘት ችለዋል። ሁለቱ ሀገሮች ኤምባሲዎች ተለዋውጠዋል። የአየር የቴሌፎን ግንኙነቶች ተቀጥለዋል እና ይሄን ሰላም የሌለበት ሁኔታ ነው መምህር፣ ካለፈው ሁኔታ ጋር ከሀያ ዓመቱ ጋር ሲወዳደር ጥሩ ነው። ጥሩ ጥያቄ ነው። እንዲያው ይሄንን ዋናውን ጥያቄ መመለስ ያለበት ነው። እንዳልሽው ህዝብ ለህዝብ የተገናኘውን በሶስት ሳምንት ብቻ ነው። በተለይ በዘላምበሳ የተገናኘ ህዝብ በጣም ሆድን የሚበላ የነበረው ነው። በጣም እኛም የማይረሳ የፈጠረልን ነበር። እንደታሰበው ግን ወይም ደግሞ እንደተባለው ግን አልቀጠልም። ከሶስት ሳምንት በኋላ መንገዱን ተዘጋ። ህዝብ ለህዝብ መገናኘትን አልተቻለም። በእርግጥ እንደምንሰማው በፕሌን ህዝብ ለህዝብ ይገናኛል ይገናኛል። ግን የአውሮፕላን አገልግሎቶች አሉ፣ አሁን አለ እኛ ግን በጥብቅ ስለምንከታተለው ያ በአውሮፕላን የሚሄደውን በዛ በስብሰባ የሚሳተፍ በዛ በኤርትራ ማለት ነው መንግስት ያለውን ወይ ደግሞ ያዘዘውን ሁሉ ነገር የሚያደርግ የህግደፍን አባል የሆነ እና ሌላ እንደዛ የመሰለን ብቻ ነው የሚፈቀደለት እንጂ ወይም ደግሞ የሰበስልጣን ዘመዶች ከሆነ ያለዚያ የሚሄደውን የለም። አሁን ለምሳሌ እዚህ ጓደኞች አሉ ቤተሰቦቻቸው ወደ አዲስ አበባ አምጥተው ሊያዩ፣ ምክንያቱም ለኤርትራ ለመግባት ስለማይደፍሩ ወይም ደግሞ ስለማይችሉ አዲስ አበባን አምጥተው ማየት የሚፈልጉ ነበሩ። ግን ቤተሰቦቻቸው ጠይቀው ከስድስት ወር እስካሁን ምንም አልተፈታም ማለት ነው እና ሰላሙ በእውነት ውጭ ካለው ከኤርትራ ውጭ ያለው እንደሚባለው ይመስለዋል። ግን እዛ ሆኖ ካዩ ግን እውነቱ ከተከታተሉ ግን ሰላም ምን እንደተባለው አይደለም ተብሎ ነበር ግን አሁን የለም ነው ይሄ ግን ድንበሩ ላይ ያለውን ሁኔታ አስመልክተው ለተናገሩት መግባት መውጣት አይቻልም ላሉት ሁለት ሀገሮች እንደመሆናቸው የኢሚግሬሽንና የጉምሩክ ስርዓትን ለማበጀትና ለማስተካከል እንደሆነ ነው ሁለቱ መንግስታት የሚናገሩት ሁለት መንግስታት ሁለት ሀገር እንደመሆኑ ደግሞ ያ አስፈላጊ ነው አይደለም እንዴ መምህር በትክክል ያስፈልጋል። ጉምሩክን በማኛው በማንኛውም አገር ይሰራበታል። ጉምሩክን እስከ አሁን ይህን ያህል ከአመት በላይ ይፈጃል እንዴ? ይሄ የሚያስብና ልቦና ላለው ለሚያስተውል ከአመት በላይ ጉምሩክን ለመስተካከል ይፈጃል። ስለዚህ ለዶክተር አብይ ያስተላለፋችሁት መልእክት ያንን አፋጥኑልን ነው አይደለም? እኛን ለዶክተር አብይ አህመድ ይህን አፋጠንልን ማለት አንችልም። ምክንያቱ እሱ የኤርትራ መሪ አይደለም። እና አሁን እኛ ለነገሩ በጥላቻ አይደለም የወጣ ነው። ሰላም የተባለውን ሰላሙን የለን ብለን ነው ለመግለጽ ነው የወጣ ነው እንጂ ከዚህ ያለፈ ብዙም ነገር የለንም። እኛ ግን ያንን በኤርትራ ሰላም ተፈጥረዋል፣ ሰላምን አምጥተዋል የሚለውን ትክክል እንዳልሆነ ለመግለጽ ብቻ ነው እኛ የወጣ ነው። ነገር ግን ዛሬ ጠቅላይ ሚኒስትር አብይ ሽልማታቸውን በተቀበሉበት ጊዜ ሲናገሩ ሰላም ጊዜ ይጠይቃል፣ ሰላም እንደተተከለ ዛፍ ችግኝ እንደማለት ነው። ውሃ መጠጣት እንደሚያስፈልገው እንክብካቤ ይፈልጋል፣ ክትትል ይፈልጋል፣ ጊዜ የሚጠይቅ ነገር ነው የሚል ነው የተናገሩት። አይደለም ሁሉም እኮ አይደለም። ሁሉም ሳይሆን እኮ ነው ምንም እኮ እንደሚፈስ ጥቂት ውሃ እኮ የለውም እኮ የት ነው ያለው? ሰላም ነው። አቶ ንጉስ ስልጣን በበኩላቸው ቀደም ሲል መምህር ይብራ ዘውዴ የተናገሩትን ሀሰት ነው ይላሉ። በሀያ ዓመታት ውስጥ ያልታየ ሰላም ተገኝቷል ነው የሚሉት። አቶ ንጉስ የተሰጠው ሰላም በኤርትራ ውስጥ ሰላም እንደተገኘ ው ኤርትራ ህዝብ ሰላም አግኝተዋል የሚል አይደለም። በኖቤል የተሰጠው የኖቤሉ በሁለቱ ሀገራት የነበረው የጦርነት ፍጥጫ በሰላም ስምምነት እንደተዘጋ ነው። በሁለቱም ሀገሮች ማለት ነው። የኤርትራ ያለው ችግር የኤርትራ ያለው የውስጥ ፖለቲካው ችግር እንዳለው ነው። የተቀየረ ነገር የለም። የተቀየረ ነገር ቢኖር አሁን አንድ ሁለት ነገራት የተቀየሩ ነገሮች አለው በኤርትራ ያለው ውስጥ ሳይሆን ወደ ኢትዮጵያ የነበረ የግንኙነት መርሃዎች ናቸው። አሁንም በአሁን በዶክተር አብይ የመጣው የሰላም ፍላጎትና ኢሳያስን የተቀበለው የዶክተር አብይ ጥሪ ኢሳያስን የተቀበለው ለመጪው ዘመን ተስፋ የሆነ ነገር እያየን ነው። አሁን ድንበሩ ተከፍቶ ነበረ። አሁን ለጊዜው ተዘግተዋል መሰለኝ። ተዘግተዋል ነው ያለው መሰለኝ ሳይሆን አሁ ተዘግተዋል። ያም ሆኖ ግን የአየር በረራና ትንሽ እኔ በዛ በቦርደር የሚኖር ሰው ነኝ። ከዛ እዛ ተወልጄ ያደውኩ ነው። እዛ ቤተሰብ ያለኝ ሰው ነኝ። ከናፌ የሚባለው አካባቢ በደንብ አውቀዋለሁ የትራንስፖርቴሽን በዛ የነበረ ትራንስፖርት እሱም ተቋርጠዋል። ያም ሆኖ ግን ሕዝቡ እንዳለ በእግሩ እየተመላለሰ ነው ያለው እስካሁን ድረስ ማለት ነው። በረራው ያለው እንዳሉት የፓርቲው ያለው ሰዎች ብቻ ነው የሚሄዱት የሚፈቀድላቸው የሚል በጣም ውሸት ነው። ምክንያቱም እኔ እናቴ እዛም ያለው እናቴ፣ ሁሉም አብዛኛው ሰዎች የሚፈቀድላቸው ማለት ነው ከስልሳዊውን ከዛ ዕድሜዎች ያሉ ሰዎች እና ሌላኛው ዝም ብሎ እየተመላለሱ ነው። ወደ ኢትዮጵያ በትራንስፖርት በአየር ትራንስፖርቴሽን ማለት ነው። እንደዛ የሚሉ ሰዎች ራሳቸው ማለት ነው እናቴና ወንድሜ ወይም አባቴ ወደ ኢትዮጵያ ና ብሎ ኢትዮጵያ ሄዶ እየተገናኙ ማለት ነው። እዛ ነው ሰርጋቸው ምናምን የሚያስከብሩት። አሁን የሚቃውሙ ያለው ሰዎች ወይም ድማ የለም የሚሉት እናታቸውና አባታቸው የዛን የገዥም ፓርቲ የዛ ረጅም ደጋፊዎች ወይ ድማ የዛም ፓርቲ እንትን መሆን አለባቸው ማለት ነው። እንደሱ ያሉት ማለት ነው። እኔ ግን እንደዛ ላምንም፣ ሰው እየተመላለሰ ነው። አሁን ተፈቅደዋል። ይህንን ደግሞ ለእኛ በኤርትራ ያለን ሰዎች በጣም ያልነበረና ለቀጣዩ ሰላም እድገት ተስፋችን ነው። ምክንያቱ ልክ እንደ ዶክተር አብይ ጠቅላይ ሚኒስትር እንዳሉት ማለት ነው፣ ሰላም በአንድ ቀን የሚመጣ ሰላም አይደለም። ሀያ አመት ሙሉ በጦርነትና ስንት ደም የተፋሰሰ ሁለት ሀገሮች በአንድ ቀን እንዲህ እንዲህ ይሆናሉ ብለን መገመት አንችልም። መሆን አለበት እንኳን አንልም። ይመጣል። አሁን ተጀምረዋል። እኛ ሳንደግፈው ደግሞ የምንፈልገው ሰላም ማግኘት አንችልም። እንግዶችን ቆይት ያነጋገርናቸውን እንግዶቻችንን ለጊዜያቸው እናመሰግናለን። አድማጮች ሽልማቱን አስመልክቶ ከሌሎች አድማጮቻችንም በዌብሳይትና በማህበሬ ገጾቻችን የተንሸራሸሩ አስተያየቶች ይዘናል። ቆየት ብሎ ይቀርባል። አሁን ወደ አዲስ አበባ የሚወስደን ዘገባ ነው። ተከታዩ መንግስት የሰብአዊ መብቶችን በማክበር ማስከበርና በማሟላትም ረገድ ያሉበት ያሉበትን ዓለም አቀፍ ግዴታዎች እንዲወጣ ለዚህም የሕግ የበላይነት እንዲሰፍን ለዜጎች ተገቢውን ጥበቃ እንዲያደርግ ጥያቄ ቀርበዋል። የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዝ አሸናፊ በሰብአዊ መብቶች ጥሰት በኩል የሚመጡ ችግሮችን በትዕግስት መመልከት የለብንም ነው ያሉት። ሰባ አንደኛው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ተከብረዋል። ሙክታር ጀማል ዝርዝሩን ይዟል። ዘንድሮ የሚከበረው ሰባ አንደኛው የሰብአዊ መብቶች ቀን የኢትዮጵያ ሰብአዊ መብቶች ኮሚሽን እና በሰብአዊ መብቶች ላይ የሚሰሩ የሲቪክ ማኅበረሰብ ድርጅቶች በትብብር ያዘጋጁት ሲሆን በጋራ አብሮ ለመስራት እርምጃ በተጀመረበት ማግስት መሆኑ ተገልጿል። በመድረኩ ላይ የክብርት እንግዳ ሆነው የተገኙት የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ህግን በማስከበር ስለ ሰብአዊ መብቶች በትኩረት መስራት አስፈላጊ መሆኑን ተናግረዋል። ስለተጋሮቹ በሰፊ ሞቀ ለመናገሩ ተገልጿል። ይሄ አስፈላጊ ነገር ነው በመገጣችን ከቅርብ ጊዜ ወዲህ በተከሰቱ ግጭቶች ሳቢያ የደረሰው የሕይወት መጥፋት፣ የሀገር ውስጥ መፈናቀል፣ የንብረት ውድመት፣ የአካል ጉዳቶችና መሰል የሰብአዊ መብቶች ጥሰት እየተባባሰ መምጣታቸውን የመንግሥት የሕግ ማስከበር እና የፍትሕ ጥያቄዎች የመመለስ አቅም እየተፈታተኑ፣ ዜጎችን ለከፋ የሰብአዊ መብት ቀውስ እያጋለጡ በመሆኑ የሚመለከታቸው የሕግ አስከባሪ አካላት በአስቸኳይ በመብቶች ጥሰት ላይ የተሳተፉ ግለሰቦች እና ተቋማትን ተጠያቂ እንዲያደርጉ በጋራ መግለጫው መድረኩ ላይ ተገልጿል። በመድረኩ ላይ ሰላምና ሰብአዊ መብቶች በኢትዮጵያ ተግዳሮቶች፣ እድሎችና ስኬቶች በሚል ርዕስ በቀረበ ጽሑፍ ላይ ውይይት ተደርጓል። በሂደቱ ላይ የሚታዩ ተግዳሮቶችና እድሎች መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ተናግረዋል። አሁን ባለንበት ኢትዮጵያ ሁኔታ የሰብአዊ መብቶች አያያዝን በሚመለከት ምን ድሎች ተገኝተዋል? ምን ተግዳሮቶች አሉ? ምንስ ድሎች አሉ? የሰብአዊ መብት ጥበቃ ለማስፋፋት በሚል የምናደርገው ውይይት ነው። በዚህ ውይይትም ስለ ድሎቻችንም ስለ ችግሮቻችንም ግንዛቤያችንን ለማዳበርና ለበለጠ የሰብአዊ መብት መከበርና መስፋፋት ለመስራት አቋማችንን ለመግለጽ ነው የዋነኛው መልእክት። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢትዮጵያ ውስጥ በሰብአዊ መብቶች ጉዳዮች ላይ ከሚሰሩ የሲቪል ማህበረሰብ ድርጅቶች ጋራ በአንድነት በዚህ መንፈስ የሚሰራ መሆኑንም ዲሞክራሲያዊ ማህበረሰብ ለመገንባት መንግሥት የጀመራቸውን ተግባራት ለሰብአዊ መብቶች መሻሻል አስተዋጽኦ እንዲያደርግም ተጠይቋል። በኢትዮጵያ የመጣውን ለውጥ እንቅስቃሴ ተከትሎ የሲቪል ማህበረሰብ ድርጅቶች በሀገራቸው ጉዳይ ላይ የበኩላቸውን አስተዋጽኦ ማበርከት እንዲችሉ የሚያግዘው የሲቪል ማህበረሰብ ድርጅት አዋጅ መሻሻሉ፣ የፖለቲካ ፓርቲዎች በሕጋዊ መንገድ የሚንቀሳቀሱበት የህግ ማዕቀፍ መዘጋጀቱና የምርጫ ቦርድ በአዲስ መልክ መዋቀሩን እንዲሁ እንዲሁም በአንጻራዊ መልኩ የፕሬስ ነጻነት መከበሩ አዎንታዊ እርምጃ መሆኑንና ለሰብአዊ መብቶች መከበር መሠረት መሆኑን በመድረኩ ላይ ተነስቷል። የአፍሪካ ቀንድ ለሰብአዊ መብቶች ሊግ ፕሬዝዳንት አቶ ጋሩማ በቀለ ድርጅታቸው በኢትዮጵያ በተገኘው ለውጥ ወደ ሀገር ገብቶ እየተንቀሳቀስ መሆኑን ተናግረው አሁንም የሰብአዊ መብቶች ችግር በሙሉ ተፈተዋል ማለት እንደማይቻል ነው የሚናገሩት። ሰብአዊ ማ ማ ነበረው የሰብአዊ ሰ እንደተቀነሰ ና እንደተሻሻለ ነው ምናየው እኛም

ለሰብአዊ መብቶች በሚል መሪ ቃል እየተከበረ ይገኛል። የማኅበረሰብ እንቅስቃሴዎች ለፍትህ ነጻነትና ለሰብአዊ መብቶች መከበር ዋና ተዋናዮቹም ወጣቶች እንደመሆናቸው መጠን ለሰብአዊ መብቶች እና ነጻነት መከበር የበኩላቸውን እንዲወጡ ጥሪ ቀርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በኤፍኤም 94.3 በሃዶ ራዲዮ ላይ የምንገኛለን። እለቱን ተንተርሶ ርሶ ወደ ተሰናዳ ልዩ ዝግጅት መልሳቸዋለሁ። ቀደም ብዬ እያስተዋወቅኩት ዝግጅት ነው። ቀጣዩ ሽልማቱን አስመልክቶ አድማጮቻችን በዌብሳይትና በማህበራዊ ገጾቻችን ያንሸራሸሯቸውን አስተያየቶች እንዲህ ተቀናብረዋል። እጅግ በጣም ደስ ይላል። እልልልልልልል የኢትዮጵያ ኩራት እግዚአብሔር አምላክ ይባርክህ፣ ብለዋል መሲ መሲ። አብይ ደስታችን ስኬታችን ነህ። አብያችን ከጠላቶችህ ዐይን ፈጣሪ ይጠብቅህ። አብያችን እስከ ወዲያኛው ከጎንህ ነን። የማሳስብህ ነገር ዴሞክራሲን በሕግ ጥላ ሥር አድርገህ ብልጽግናን እንድታላብሰን ነው። ደስታችን ጣራውን አልፎ በደስታ እንባ እየገለጸልህ ያለው ኢትዮጵያዊ ምንጊዜም ከጎንህ ነው በርታልን። የአንተ ብርታት የእኛ ብርታት ነው። ይማም ተፈራ እጅግ በጣም ደስ ይላል። እልልልልልል የኢትዮጵያ ኩራት እግዚአብሔር አምላክ ይባርክህ ብለዋል። መሲ፣ መሲ። ሸዋን ግዛው ተክሌ ደግሞ ይህን ተመኙ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። ሄኖክ ጌታቸው ይቀጥላሉ፣ በሕይወቴ እንደ ዛሬ ደስ ብሎኛ አያውቅም። እንኳን ደስ አለህ አለን። ሜሊ ተስፋዬ ደግሞ እንኳን ደስ አለን። እግዚአብሔር ይባርከው ጠቅላይ ሚኒስትር። እግዚአብሔር አገራችንን ኢትዮጵያን ይባርክ። እግዚአብሔር ኤርትራንና ዓለምን ይባርክ ብለዋል። ዋው ኢትዮጵያን ከፍ እንዳደረካት፣ እግዚአብሔር የኢትዮጵያ አምላክ ከፍ ያድርግህ። ብርሃኑ መኮንን፣ ሐና ሰፋኔ ኢትዮጵያ ወደ እግዚአብሔር እጆቿን ትዘረጋለች ብለዋል። ናዝሬት ኃይለ ማርያም ደግሞ አብቹዬ እናመሰግናለን ለምታስበው መልካም ነገር ሁሉ የኢትዮጵያ አምላክ ይርዳህ ብለዋል። ብራኑ መኮንንም እንዲህ አሉ። እንኳን ደስ ያለሽ አገሬ፣ ልጅሽ ከፍ ብሎ ታይቷልና። እንዲሁም እንኳን ደስ ያላችሁ ወገኖቼ፣ የተፎከረው የተለቀሰው የአባቶቻችን ወንድወሰን ጸጋው እንዲህ ሲሉ ተቀኙ። በዓለም ሰገነት ጦቢያ ደመቀች፣ አብይ መሆኗን አስመሰከረች ኃያልነት ነው ጦቢያዊነት፣ ስንደጋገፍ በፍቅር ጅረት። ዜድነኝ የሚሉት ደግሞ እኔንም ይገርመኝ፣ አሉ አብይን ጠሉት። አገራችን በዓለም ዕውቅና ስላገኘች ደስ የማይላችሁ ምቀኞች ናችሁ፣ አክንትፍ አልኳችሁ ብለዋል። ኮንግራሌሽንስ አብቹ፣ የምርጫውን ጉዳይ በሰዓቱና በዲሞክራሲ እንድታደርግ ግድ ይልሃል። አንላቀቃትም። የፎዚያ ኡስማን መልእክት ነው። አድማጮች የዛሬውን የኖቤል የሰላም ሽልማት ተንተርሶ አድማጮቻችን በዌብሳይትና በማህበሬ ገጾቻችን ያንሸራሸራቸኋቸው አስተያየቶች በርካቶች ናቸው። ሰዓታችን የፈቀደውን ነበር ያስቀደም ነው። በሚቀጥለው ዝግጅታችን በነገው ምሽት ሌሎችን እናሰማለን። አሁን በቀጥታ ወደ ደቡብ ኢትዮጵያ ወደሚወስደን ዝግጅት እንሻገር። የወላይታ ዞን ምክር ቤት የወላይታ በክልል የመደራጀት ጥያቄ ከታህሳስ አስር በፊት ህገ መንግስታዊ ምላሽ የማይሰጠው ከሆነ ለፌዴሬሽን ምክር ቤት አቤቱታ እንዲቀርብ ዛሬ በጠራው አስቸኳይ ጉባኤ ወስኗል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝራለሁ። የወላይታ ዞን በክልል የመደራጀት ህገ መንግስታዊ ጥያቄ በዞኑ ምክር ቤት ሙሉ ድምፅ ጸድቆ ለክልሉ ምክር ቤት ከቀረበ አንድ ዓመት ሊሞላው የቀረበ የአስር ቀናት ዕድሜ ብቻ መሆኑን ነው የዞኑ መንግስት ቃል አቀባይ ወይዘሪት ሶለና ዲኖ በስልክ ለቪኦኤ የተናገሩት። በመሆኑም የወላይታ ዞን ምክር ቤት የወላይታ በክልል የመደራጀት ጥያቄ ከታህሳስ 10 2012 ዓ.ም በፊት ህገ መንግስታዊ ምላሽ የማይሰጠው ከሆነ ለፌዴሬሽን ምክር ቤት አቤቱታ እንዲቀርብ ዛሬ በጠራው አስቸኳይ ጉባኤ ጉባኤም ውሳኔ ማስተላለፉም ገልጠዋል። የወላይታ ብሔር በክልል የመደራጀት ጥያቄ የደረሰበትን ደረጃ በመገምገም ቀጣይ አቅጣጫ ላይ ለመወያየት ነበር አባላትም የጠራው። በውይይቱ ከተነሱ ዋና ዋና ነጥቦች ያው እንደሚታወቀው ሰፊው የወላይታ ሕዝብ በዞናችን በሚገኙ በሁሉም ቀበሌያት ሕዝቡ በአግባቡ ተወያይቶ ለ ዞን ብሄር ምክር ቤት በበኩሉ ተወያይቶ በሙሉ ድምፅ ጸድቆ ለደቡብ ክልል ምክር ቤት ህዝበ ውሳኔ እንዲደራጅ ለኢትዮጵያ ምርጫ ቦርድ እንዲተላለፍ በጽሁፍ ማሳወቁ ይታወቃል። እስካሁን ድረስ የክልሉ ምክር ቤት በዚህ አጀንዳ ላይ ተወያይቶ ምንም አይነት ምላሽ ሳይሰጥ መቆየቱ ይታወቃል። የደቡብ ክልል ምክር ቤት በህገ መንግስት የተቀመጠውን አንድ አመት ጊዜ ሳያልቅ በአስቸኳይ ጉባኤ በመጥራት ህዝበ ውሳኔ እንዲያደራጅና ለኢትዮጵያ ምርጫ ቦርድ እንዲያስተላልፍ በጥብቅ ጠይቀዋል። አባላቱ የክልሉ ምክር ቤት ጥያቄውን እንደሚያፍና ሂደቱም ህገ መንግስታዊ አለመሆኑንም ምክር ቤቱ ገምግሞ ተገቢ ያልሆነ ድርጊት ነው ሲል አውግዟል ብሏል። ወይዘርት ሶሊያናም እስካሁን የመጣንበትን ሂደት አባላቱ በጥልቀት ገምግመዋል። በተለይ የክልሉ ምክር ቤት ይህን ጥያቄ ላለመመለስ የሚያደርገው ጥረት በሚገባ አውግዘዋል። ከዚህ ቀደም እንደሚታወቀው የክልሉ ምክር ቤት ወቅቱን ጠብቆ ጭምር ጉባኤ ሳያካሄድ ረጅም ጊዜ እንደቆየ ይታወቃል። ከዚም በኋላ ደግሞ ወቅቱን ያልጠበቁ ጉባኤዎችም ሲካሄዱ በተለይ እዛ ክልል ምክር ቤት ውስጥ ያሉ የወላይታ ተወካዮች እድል ጭምር አግኝተው ይህን አጀንዳ እንዳያስይዙ የህዝብ ድምፅ ሲታፈን መቆየቱ ይታወቃል። ስለዚህ አሁን ላይ እየተካሄደ ያለው ነገር ህገ መንግስታዊ አይደለም። በተለይ ደግሞ ክልሉን እየመራ ያለው ድህዴን የህዝቦችን ጥያቄ በጥናት ወይም ፖለቲካዊ ምላሽ እንሰጣለን የሚል ነገር ነው ሲነሳ የነበረው። እና ይህ ደግሞ ህገ መንግስትን ያላከበረና የህዝቦችን የራስ እድል በራስ የመወሰን መብት ጭምር የሚጋፋ ነው በሚል ይህንንም አንስተው ድርጊቱን ያወገዙበት ሁኔታ ነው ያለው። ስለዚህ በተለይ በቀጣይ በቀሪ አስር ቀናት ውስጥ የክልሉ ምክር ቤት አስቸኳይ ምክር ቤት አባላትን ጠርቶ በጉዳዩ ላይ ተወያይቶ ለምርጫ ቦርድ እንዲያስተላልፍ ነው አቋማቸውን የገለጹት። የወላይታ ህዝብ ተወካዮች ከቀናት በፊት በክልል መደራጀት ጥያቄ ዙሪያ በቤተ መንግስት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውና ጥያቄው በህገ መንግስቱ ምላሽ እንዳገኝ ከስምምነት መድረሳቸው ተዘግቧል። ከጠቅላይ ሚኒስትሩ ጋር በተደረገ ውይይት ላይም ዛሬ ጉባኤው ሀሳብ ማንሳቱን ወይዘሪት ሶለና ገልጠዋል። ጠቅላይ ይህ ጥያቄ በህገ መንግስቱ መሰረት ምላሽ ሊያገኝ ይገባል ነው አባላቱ ደግሞ እያሉ ያሉት። ይህን ጥያቄ በህገ መንግስቱ መሰረት ምላሽ ለመስጠት አሁን ቀሪ ጊዜው አስር ቀናት ብቻ ነው። በዚህ ቀሪ ቀናት ውስጥ የክልሉ ምክር ቤት አስቸኳይ ጉባኤ ጠርቶ ለጉዳዩ ምላሽ ሊሰጥ ይገባል። ለኢትዮጵያ ምርጫ ቦርድ ህዝበ ውሳኔ እንዲያደራጅ የማይላክ ከሆነ በኋላ ላይም ትንሽ የህዝብንም ድምፅ ማፈን ነው የሚሆን ነውና በአጭር ጊዜያት ውስጥ ምላሽ ሊያገኝ ይገባል የሚለውን ነው። በተለይም የባለሰባት ነጥብ አቋም መግለጫ ጭምር አውጥተው የተለያዩት በክልሉ ምክር ቤት ላይ የቀረበው ክስ በተመለከተ ምላሽ እንዲሰጡ ያደረግነው ሙከራ ያልተሳካ ሲሆን ስናገኛቸው የምንመለስበት ይሆናል። በሌላ በኩል የዞኑን ዋና አስተዳዳሪም አቶ ዳገቱ ኩምበን ጠቅሶ እዚያ እንደዘገበው በክልል የመደራጀት ጥያቄ በሰላማዊ መልኩ እንዲመለስ ትግል የተደረገ ነው። የዞኑ ምክር ቤት ዋና አፈ ጉባኤ ወይዘሮ አበቺ ራሾም ዛሬ በተካሄደ ጉባኤ ላይ ባሰሙት ንግግር በተለያዩ ጊዜያት የተነሱ ስታፍነው የቆዩ የህዝብ ጥያቄዎች እንዲደመጡና መፍትሄ እንዲያገኙ የተደረገ መሆናቸውን ገልጠው ይህም የተጀመረው የለውጥ ሂደት እውን እንዲሆን ከፍተኛ ሚና እየተጫወተ ነው ብሏል። መደራጀት የሚያስችለውን የውሳኔ ህዝብ ድምጽ በማግኘት አስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት ይሆናል የተባለውን ሲዳማን ጨምሮ በደቡብ ክልል ከአስር በላይ ዞኖች በክልል ለመደራጀት ጥያቄ ማቅረባቸው ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም። ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች ተከታይ ወደ ደሴ ያሻግረናል። በደሴ ላለፉት ሁለት አስርተ ዓመታት በመከላከያ ሰራዊት ተይዘው የነበሩ የኤርትራውያን መኖሪያ ቤቶች ሰሞኑን ለህጋዊ ባለቤቶቻቸው እንዲመለሱ ተደረገ ይላል ከደሴ የተጠናቀረው ተከታዩ ዘገባ። የመከላከያ ሰራዊት ቤቶቹን ለመመለስ ላሳየው ምግባር ምስጋና ተችሮታል ይለናል መስፍና ራጌ ነው። እንባና ፈገግታ፣ ሐዘንና ደስታ ቅይድ ስሜት ያወደው ልዩ ትዕይንት ትናንትን ስቦ ነገን በተስፋ ስውቦ፣ ተለያይተው የነበሩ ሁለቶች ለአንድነት እጅ የተሰጣጡበት አጋጣሚ። ሰዕዲ ኖራ አሕመድ ተወልደ ያደገችው ደሴ ከተማ ነው። ከኤርትራውያን ቤተሰቦቿ ኑሮና ጣፈንታ፣ ህይወትና አጋጣሚ መዳረሻዋን ሳዑዲ አረቢያ ያደረጉት። በአንድ ወቅት ከሳዑዲ ስትመለስ ግን ነገሮች እንዳይሆን ሆኖ ጠበቋት። በወርቃ ያደገችበት ቤት የሌሎች ሆነ። ወላጅናቷ ህይወትን ካጣጣሙበት ኢትዮጵያ ወደ ኤርትራ ጋራ ተሸኙ። ኢትዮጵያና ኤርትራም ጦር ተማዘዙ። ከሁለት አስርት የሰቀቀን ዓመታት በኋላ እነሆ ሰዕዲና ቤተሰቦቿ ያጡት ቤት ተመለሰላቸው። ግን ግን የማይመለስ ህይወትን ጨምሮ ብዙ አሳዛኝ አጋጣሚዎችን ማለፍ የግድ ነበር። ሰዕዲ ሀሳቧን አደራጅታ መናገር አልቻለችም። ከአይኖቿ የሚቀዳውን በዋ ከጉሮሯ ፈንቅሎ ልውጣ የሚለው ሳግ ድክም ካለው ድምጿ ውስጥ ከሚወጡት ቃላት ጋር ሲዋሃዱ የስሜቷን ጉዳት የጉዳቷን ጥልቀት ያሳያሉ። ደስ ብሎኛል ያለፉት ወቶች ራ ቢሆን በጣም ደስ በጣም ደስ፣ ሁላችንም እናልፋለን። ስለዚህ ደስ የሚለው ነገር ግን ታሪካቸው ሳይጠፋ ይጠራ ሳይደበዝስ እንዳዲስ አግኝታቸው ዋናው ነው። ደስ ይላል። ይህንን ማስቀጠል ነው አይደለም? ዋናው ነው። ቤቱን እንዴት ነበር ያጣችሁት? በሁለቱ ሀገር ግጭት የነበረው ያው፣ ሁለቱም ሀገር አንድ ስለሆነ አሁን ተመልሷል። አንቺ እዚህ ነው ተወልደሽ ያደግሽ? እዚህ ነው የተወለድ ነው እዚህ ነው ያደግ ነው ከኤርትራውያን ቤተሰቦች ቤቱን ስትነጠቁ፣ አንቺ የት ኖር ነበር? ሲነጠቅ እኔ ይሰማል። ያው የት ጋር ከዚህ በላይ መጫወት አልቻልኩም። ስሜቷን ለማስታመም ፋታ ያስፈልጋታል። የወንድሟን ባለቤት ወይዘሮ ጽጌ ኃይሉ ሀሳባቸውን እንዲያጋሩኝ ጠየኳቸው። ሴትዮዋ በሁለት ቀን ውስጥ ሁለት ልጆች ቀብረው በማግስቱ ነው ወደ ኤርትራ ዲፖ እንዲደረጉ የተደረገው። ንብረታቸው ማን እንደወሰደው ማን እንዳለ ሳይታወቅ ከዛ ኋላ ወደ ኤርትራ ሄዱ። ትንሽ ጊዜ እንደቆየም ያው መከላከያ ያገባበት ተባለ። ሴትዮዋም በብስጭትም በሀሳብም በምንም ሆኖ በዚች ዓለም በሞት ተለዩ። በ1990 በኢትዮጵያና ኤርትራ መካከል የተፈጠረው ደም አፋሳሽ ግጭት ህዝብን ከህዝብ እስከ ማለያየት ደርሷል። ኢትዮጵያ ውስጥ ያሉት ኤርትራ ኤርትራውያንም ሆኑ ኤርትራ ውስጥ ያሉ ኢትዮጵያውያን ወደ ሀገራቸው እንዲሄዱ ተገደዋል። ያኔ ነው በደሴ ከተማ ውስጥ ከነበሩ የኤርትራ መኖሪያ ቤቶች ውስጥ ሶስቱ በሀራጅ የተሸጡት። በህጋዊ መንገድ የገዛው ደግሞ መከላከያ ሰራዊት ነበር፣ ከ340 ሺህ ብር በላይ ወጭ በማውጣት የሁለቱ ሀገራት ግንኙነት መሻሻሉን ተከትሎ ቤት ለባለቤቶች ሆኗል። ቤታቸው ከተመለሰላቸውና ከኤርትራ ከመጣው ወጣት ፈራህ ከያር ጋር ቆይታ አድርጌ ነበር። በዚህ በተደረገው የኤርትራና የኢትዮጵያ ስምምነት በጣም ደስ የሚል ነገር ነው እኛ እኛም ደግሞ ትተነው የሄድነውን ቤታችን ማግኘታችን ደግሞ በጣም አሪፍ ነገር ነው። ደስ ብሎናል። ሰላምና ፍቅር ደግሞ ለኢትዮና ለኤርትራ በጣም ነው ደስ ያለን። ያደረጋችሁልን ትብብር በጣም ነው የማመሰግነው በስሜም፣ በስም አባቴም፣ በስም ወንድሞችም እህቶችም። ቤት ለባለቤቶቹ እንዲመለስ ጥረት ሲያደርጉ ከነበሩት የከተማ ነዋሪዎች አንዱ አቶ መሐመድ ነጋ ናቸው። የማስመለስ ሂደቱ ረጅም ጊዜ ቢወስድም መከላከያ ሰራዊት ህዝባዊ ወገንተኝነቱን አረጋግጧል፣ ለሁለቱ ሀገራት ዲፕሎማሲያዊ ግንኙነት መጎልበት የበኩሉን ተጫውቷል ይላሉ። በተደጋጋሚ ሞክረን ነበረ ቤቱን ለማስለቀቅ። በወቅቱ በነበረው ውጥረትም ለመመለስ ያስቸግር ነበረ። የኢትዮ ኤርትራ ግንኙነት ከተጀመረ ጀምሮ ግን የመጀመሪያ ስራችን አብይና ኢሳያስ ሲገናኙ፣ እኛ ደግሞ ቀጥታ ወደ ቤታችን ነው የመጣ ነው እና ግማሽ ጓደኞቻችን ማስመራ ሂደው ስለነበረ፣ እኛም አሰብ ሂደን ስለነበረ አሰብ የነበረው የኢትዮጵያውያን ቤት በሙሉ ኦልሞስት ኦል በሚባል ሁኔታ እንደተቀመጠ ነው ያለው። ማንም የነካው የለም። እንደተመለስን እኛ ቀጥታ የሄድ ነው ምንድነው፣ መከላከያ ነው። መከላከያ ስናናገር እጅግ አርገው በጣም በጥሩ ሁኔታ ነው ያስተናግዱን እስካሁን በመቆየቱ በመጸጠት ጭምር ግለሰብ ቤተሰብ በማያስተናግዱበት ሞቲቭ ነው ያስተናግዱ። በቃ በጎነት ተሰምቷቸው እስካሁን ቤቱ እንዴት ኪራይ ሳይከፈላችሁ ቤት ተሰርቶ እያሉ በደንብ አስተናግደውና እጅግ አርገ እናመሰግናለን። ለመከላከያ ከተማ አስተዳደሩንም እጅግ አርገ እናመሰግናለን። በመኖሪያ ቤቶቹ ርክክብ ላይ የተገኙት የከተማ ምክትል ከንቲባ አቶ ተስፋይ ጫኔም መከላከያ ላደረገው በጎ ምላሽ አድናቆታቸውን ገልጸዋል። እነዚህ ቤቶች በባለፉ ሀ ዓመታት ለሌሎች ሰዎች ተሰጥተው የነበረ ቢሆንም አሁን ግን ከተፈጠረው መረጋጋት ጋር ተያይዞ በመከላከያ ሚኒስቴር በተለይ ከፍተኛውን ኢኒሽቲቭ ወስዶ ለወገኖቻችን ሰዎችን ቤታቸውን በአግባቡ መመለስ አለበት ብሎ ከከተማ አስተዳደሩ ጋር በመገናኘት በአግባቡ እንዲያስረክብልን የተደረገበት ሁኔታ ስለሆነ እውነት ለመናገር ለመከላከያ ሚኒስቴር ከፍተኛ የሆነ ምስጋና ማቅረብ እፈልጋለሁ። ከመኖሪያ ቤቶቹ እንዲለቁ የተደረጉት ግለሰቦች ስጣ ፈንታ ምን ይሆን? ከተማችንም አስተዳደር ቢሆን ይህን ኮሚትመንት ወስዶ በጣም በአጭር ጊዜ ውስጥ ከመከላከያ ሚኒስትር ጋር በመነጋገር ምንም እንኳን ለሃያ ዓመት የቆዩ ቢሆንም የነሱ ባይሆንም ነገር ግን እነሱም ወገኖች ስለሆኑ ቤት እንዲመቻችላቸው ከሚመለከተው አገልጋ ተነጋግሮ ቤት እንዲመቻችላቸው የተደረገበት ሁኔታ አለ እንጂ ፍጻሜ አይደለም። እንደ ምክትል ከንቲባው ለምን ቢባል ሳይመለሱ የቆዩ የበርካታ ኤርትራውያን መኖሪያ ቤት አለና በቀጣይ በእጃችን ላይ ያሉ ወደፊት አንዳንዶቹ በህግ የተያዙ አንዳንዶቹ ደግሞ በዲፕሎማሲያዊ በሆነ መንገድ ከከተማ አስተዳደሩ ጋር ፈተን የምናስረክባቸው ቤቶች ይኖራሉና እንደ አጠቃላይ የከተማ አስተዳደሩም የመከላከያ ሚኒስቴርም አጠቃላይ ለዚህ ተግባር ተፈጻሚነት ከፍተኛ አስተዋጽኦ ያደረገ አካላትን በሙሉ ከልብ በራሴና ና በከተማ አስተዳደሩ ስም አመሰግናለሁ። ምስጋና የተቸራቸውን የመከላከያ አካላት ለማግኘት ያደረግኩት ጥረት አልተሳካል። ቤት የተመለሰላቸው ወገኖች ግን ቤትም የሚቆመው ሀብትም የሚጸናው ሀገር ሲኖር ነውና ስለ ሀገራችን እናስብ ይላሉ። ሁላችንም ኤርትራ ነው ኢትዮጵያ፣ ኦሮሞ፣ አማራ ሳንል ሀገራችንን ለልማት ለብልጽግና አንተ አንተ ሳንባባል ሀገራችንን ወደፊት ለማድረግ አብይ መጥቶም ያው መሸጋገሪያ ድልድይ ሆኖልናል። እግዚአብሔር ደግሞ በፈቀደ ከዚህ የተሻለ ነገር ያምጣውላለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አሁን የዜና ማጠቃለያ ይነበባል። ሶማሊያ ያሉ እማኞች በገለጹት መሰረት በፕሬዚዳንታው ቤተ መንግስት አጠገብ ባለው ሆቴል ላይ ከባድ ተኩስ እየተሰማ ነው። በአካባቢው ከባድ ተኩስ እየተሰማ መሆኑን በሶማሊያ የአሜሪካ ድምፅ ዘጋቢ ተናግረዋል። መሀድ ሳላዴ የተባሉ የሀገሪቱ ምክር ቤት አባል አማጽያን ሆቴሉን እያጠቁ ነው፣ የጸጥታ ኃይሎች አንዳንድ ሰዎችን ከህንፃው ለማስወጣት ችለዋል ብለዋል። ሆቴሉ ከቅርብ ዓመታት ወዲህ ሁለት ጊዜ የአልሸባብ ጥቃት ኢላማ ሆኗል። አልሸባብ ለአሁኑ ጥቃትም ኃላፊነት ወስዷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስንና የዓለም ባንክ የታዛቢነት ሚናን ያደንቃሉ። የውሀ ሀብት ሚኒስትሮች በአዲስ አበባና በካይሮ በቴክኒካዊ ጉዳዮች ባካሄዷቸው ስብሰባዎች ላይ የተገኘውን መሻሻል እንደ ምሳሌ ጠቅሰዋል፣ ይላል ትላንት የኢትዮጵያ፣ ግብፅ፣ ሱዳን፣ ዩናይትድ ስቴትስና የዓለም ባንክ ያወጡት የጋራ መግለጫ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ለምሽቱ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አሁን የትግርኛ ይቀጥላል። ነገ ምሽት እንገናኝ። ሰላም፣ ደህና አደሩ።